የጋምቤላ ሕዝቦች ነጻነት ንቅናቄ በአጭሩ ጋህነን ቁጥር ሁለት በመባል የሚጠራው ቡድን አባላት ሰሞኑን ለኢትዮጵያ መንግስት እጃቸውን ሰጥተው ወደ ሀገራቸው መመለሳቸው ተሰምቷል። ይህ የሆነውም ከቡድኑ ጋር በተደረሰ ስምምነት ነው። እጃቸውን ከሰጡት 148 የጋህነን ቁጥር ሁለት አመራርና አባላት መካከል ከ18 በላዩ ሴቶች እንደሆኑ የጋምቤላ ፕሬዚደንት ጋትሉዋክ ቱት ዛሬ ለዶቼቬለ ተናግረዋል። እንቅስቃሴውን በተመለከተ ያስረዱም እነኚህ ሰዎች ወይም አመራሪዎችን አባላት የጋይንን ቁጥር ሁለት አመራሪዎችን አባላት ናቸው። ወደኛ ክልል በሰላማዊ መንገድ እንዲገቡ እየተደረጉ ስለዚህ፣ እነ የጋይንን ቁጥር ሁለት አመራሪዎች በኤርትራ ውስጥ ሲኖሩ የነበሩ ናቸው፣ እንቅስቃሴ ሲያደርጉ ናቸው። እናም ወደ ደቡብ ሱዳን የገቡበት ሁኔታ አለ እና በደቡብ ሱዳን ውስጥ ነው ሲጠቀሙበት የነበረው። ሺንዋ ዜና ምንጭ አማጽያን እንደሆኑ የጠቆማቸው እነዚህ ወገኖች በትክክል እነማን ናቸው? አላማቸውስ ምን ነበር? አቶ ጋትሉዋክ ያስረዳሉ። ጋንን ቁጥር ሁለት ሲባል በተለያዩ ወቅቶች የራሳቸው ሙመንና የሰረሰላም ሰላም ሀይል እንቅስቃሴ ያደርጉ ሰዎች ነው የነበሩ በተለይ ኤርትራ ውስጥ ሆነው የተለያዩ ግዳጆች በመስጠት እንክስካዜ ሲያደርጉ ነበረ። በተመሳሳይ ደቡብ ሱዳንም አካባቢ እዛ አካባቢምም ሙመናቸው ሲያደርግ ነበረ። ጋይነን ቁጥር ሁለት ማለት የገንበላ ህዝቦች ነጻነት ንቅናቄ ነው። እንደ ድርጅት ነው ውጭ ያለው ድርጅት። እንክስካዜ ሲያደርግ ስል እነሱ ከነሱ ጋር በመሆን ዲስከስ አድርገን ሁሉም ነገር ወደ ስምምነት ውስጥ ገባል። ያ ጋይነን ቁጥር ሁለት አፈርሶ በሰላም መንገድ ከህዝቡ ጋር እንዲቀላቀሉ ነው የኛ ዋና ስምምነት መነሻ ማለት ነው። በተለያየ አካባቢ የነበሩትን የዚሁ የጋነን ቁጥር ሁለት እንቅስቃሴ አባላትን ለማግባባት ጊዜ እንደወሰደና ከሶስት ወራት በኋላ ሰላም ፈጣሪ ስምምነት ላይ መደረሱን አቶ ጋትሉዋክ ተናግረዋል። መንግስታችን ከእነሱ ጋር ስምነት ውስጥ ገብተው በሰላም መንገድ እንዲገቡ የተደረገበት ሁኔታ አለ። እዚህ የአገራችን ሰላም፣ የክልላችን ሰላም ለመጠበቅ እና የጋራ ልማትና ሰላም ለማምጣት ነው። በክልላችን አካባቢ እጃቸውን የሰጡት አባላት ከጥር አስራ አንድ ጀምሮ የተሀድሶ ስልጠና እየወሰዱ እንደሆነም ፕሬዚደንት ጋትሏክ አክለው ገልጸዋል። በሀገራችን ጎይ ላይ ግንዛቤ እንዲኖራቸውና ይህንን ከስልጠና በኋላ ወደ ሰላማዊ ኖረው ይገባሉ ማለት ነው። በቃ በሰላም መንገድ ኖራቸው ለማስከተል ነው አገራቸው ስለሆነ።